የጋቢና ጉዛችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። የዛሬ ህዳር 13 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ኢትዮጵያ ገባ። ህዝባችን ሰላም ፍትህና ዲሞክራሲን ሲያገኝ የራሱን ጉዳዮች ራሱ ሲወስን እና የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። በሌላ ዘገባ ዛሬ ሐሙስ ህዳር 13 2011 ዓ ም በአውሮፓውያን የቀን አቆጣጠር ህዳር 22 2018 ዓ ም በመላው ዩናይትድ ስቴትስ የምስጋና ቀን ወይም ታንክስጊቪንግ ዴይ በመከበር ላይ ይገኛል። ቤተሰብ የሚገናኝበት ነው። የተለያየ ነገር ለቤተሰብሽ የምታስተምሪበት ነው። ምስጋና በጣም ትልቅ ነገር ነው እና የተሰጠንን እያመሰገንን ከዛ በዛ በዛ በኩል ነው ሌላ ነገር የምንጠይቅ። በዓሉን የተመለከተ ዘገባም ይኖረናል። ሌሎችም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍሳዬ ነኝ። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ያሉት ሶስት የአፍሪካ ሀገሮች በያዝነው ሳምንት ያቀረቡት የውሳኔ ሀሳብ በአፍሪካ ዙሪያ የሰላም ጥበቃ ተግባር ኃላፊነት የአፍሪቃ ህብረት እንዲሆን ሳያደርግ አይቀርም። የውሳኔውን ሀሳብ ያቀረቡት ኢትዮጵያ፣ ኤኳቶሪያል ጊኒና ኮትዲቯር ሲሆኑ እንደ ሁኔታው እየታየ የተባበሩት መንግስታት ድርጅት በአፍሪቃ ህብረት ለሚመሩ የሰላም ጥበቃ ተልእኮዎች ገንዘብ እንዲያቀርብ ይጠይቃል። በአሁኑ ወቅት በአፍሪቃ ያሉትን የሰላም ጥበቃ ኃይሎችን የሚያንቀሳቅሰው የተባበሩት መንግስታት ድርጅት ሲሆን ባጀቱ የአፍሪቃ ህብረትን ያራቁታል ተብሏል። ይህ በተለይ ጎልቶ የሚታየው የአፍሪቃ ህብረት ተልኮ ሶማሊያ ውስጥ አልሸባብን በሚታገልበት የምስራቅ አፍሪካ ክፍል ነው። የውሳኔው ሀሳብ ከጸደቀ ቢያንስ ለወደፊቱ የሚኖሩት የሰላም ጥበቃ ተልኮዎች ጽህፈት ቤቱ በአዲስ አበባ በሆነው የአፍሪቃ ህብረት ስር ይተዳደራሉ ማለት ነው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ቲቦር ናሽ ከመጪው ማክሰኞ አንስቶ እንደ አውሮፓ አቆጣጠር እስከ ታህሳስ ስምንት ቀን ባለው ጊዜ ውስጥ ኢትዮጵያን፣ ጅቡቲን፣ ኤርትራን፣ ኬንያንና ጀርመን እንደሚጎበኙ የውጭ ጉዳይ ሚኒስቴሩ መግለጫ ገልጿል። በጉብኝታቸው ወቅት የሚያተኩሩት በዩናይትድ ስቴትስ እና በአፍሪቃ መካከል የንግድ ግንኙነት እንዲጠነክር፣ የአፍሪቃ ወጣቶች መሰረትን መገንዘብ፣ በአጋርነት በኩል ሰላምና ጸጥታ እንዲዳብር፣ እንዲሁም ዩናይትድ ስቴትስ ለአፍሪቃ ህዝብና ሀገሮች ባላት ቁርጠኝነት በማስመር ላይ መሆኑን አስረድተዋል። ረዳት ሚኒስትሩ በአፍሪቃው ጉብኝታቸው ወቅት ከመንግሥት ባለሥልጣኖች፣ ከንግድ መሪዎችና ከወጣት አፍሪቃውያን መሪዎች መርሃ ግብር ተሳታፊዎች ጋር እንደሚነጋገሩ የውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣው መግለጫ ጠቁመዋል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኛ ጆን ሮበርትስና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል ዳኛ ነጻነትን አስመልክቶ ቃላት ተለዋውጠዋል። ትራምፕ አስተዳደራቸውን የሚቃወም ብይን የሰጡትን ዳኛ በመንቀፋቸው ሮበርት ትራምፕን ገስጸዋል። የጋቢና ቁሳችን ይቀጥላል። መስታወት አራጋውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ትላንት ኢትዮጵያ ገባ። የግንባሩ ሰራዊት ትላንት ከአስመራ በኢትዮጵያ አየር መንገድ አውሮፕላን ወደ ኢትዮጵያ መሄዱን የኤርትራ የማስታወቂያ ሚኒስቴር አስታውቋል። ሰለሞን አባተ ተጨማሪ ይዟል። የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ወደ ኢትዮጵያ የገባው ትግሉን በሰላማዊ መንገድ ለመቀጠል ልክ የዛሬ ወር ጥቅምት 11 ከኢትዮጵያ መንግሥት ጋር አስመራ ላይ በገባ ውል መሠረት መሆኑን የኤርትራ የማስታወቂያ ሚኒስቴር በሻባይት የዌብ ገጹ ላይ አስፍሯል። የሻባይት ዜና እንደሚናገረው የኢትዮጵያ መንግሥት የሀገሪቱን ሕገ መንግሥት እንደሚያከብርና የኦጋዴንን ችግር ከስረ መሰረቱ ፈትሾ ፍሬ ያለው ውይይት የሚያዘጋጅና መፍትሄ የሚያፈላልግ የጋራ ኮሚቴ እንደሚቋቋም ቃል ገብቷል። የኦብነግን ታጣቂዎች አሳፍረው ከአስመራ የተነሱት ሁለት አይሮፕላኖች ጅግጅጋ ማረፋቸውን የግንባሩ ቃል አቀባይ አብዱልቃድር ሐሰን ሂርሞጌ ለሶማሊኛ ዝግጅት ክፍላችን ዘጋቢ ሀሩን ማሩፍ ነግረውታል። i like in Manta. በብዙ መቶ የሚቆጠሩ ኃይሎች በዛሬው የመጀመሪያው ዙር ገብተዋል። ጅግጅጋ ሲደርሱም በሶማሌ ክልል መንግስትና ህዝብ እንዲሁም ቀድመው እዚያ ገብተው በነበሩ የኦብነግ ባለስልጣናት የሞቀ አቀባበል ተደርጎላቸዋል። ወደ ሰላም የተቀላቀሉትን የኦብነግ ታጣቂዎች ሰው ጅግጅጋ ላይ የተቀበላቸው ከአውሮፕላን ማረፊያው አንስቶ በመንገዶች ግራና ቀኝ ተሰልፎ እንደነበረ የገለጹት ቃል አቀባዩ ሂርሞጌ በእውኑ የሞቀና የደመቀ ነበር ር ብለውታል አቀባበሉን። ከኤርትራ ከገቡት ሌላ ግዙፍ ቁጥር ያለው የግንባሩ ተዋጊ ኢትዮጵያ ውስጥ በሽምቅ ውጊያ ላይ ተሰማርቶ መቆየቱንም አብዱልቃድር ሐሰን ሄርሞጌ ተናግረዋል። ኦብነግ ላለፉት ሰላሳ አራት ዓመታት ሲፋለም መቆየቱን የተናገሩት የኦብነግ ቃል አቀባይ የጋራ ኮሚቴው ተቋቁሞ ዘላቂ መፍትሄ እስኪገኝ ትጥቅ ስለመፍታት ጉዳይ ለመነጋገር ጊዜው ገና እንደሆነ አመልክተዋል። ሕዝባችን ሰላም ፍትህና ዲሞክራሲን ሲያገኝ፣ የራሱን ጉዳዮች ራሱ ሲወስን፣ የፖለቲካ ውሳኔዎቹንም ተግባራዊ ማድረግ ከቻለ ያኔ ትጥቅ ቦታና ተፈላጊነት አይኖረውም። ኢትዮጵያ አሁን ወደ ዲሞክራሲ የተጓዘች በመሆኗ የክልሉ መንግሥት በሶማሌ ሕዝብ ጥቅሞችና በዲሞክራሲም ያምናል። ወደ ጦርነት የሚወስድ ችግር አይኖርም። የሶማሌ ህዝብ ተመልሶ ይዋሃላል። አስተዳደሩና ኦብነግ እጅ ለእጅ እያያዛሉ። ከቀድሞ መከፋፈል ወጥተናል፣ ወደ ኋላ ጥለነዋል። ትጥቅ መፍታትን አስመልክቶ ከዚህ ቀደም አነጋግሬያቸው የነበሩት የግንባሩ የመረጃ ወይም የኢንፎርሜሽን ኃላፊ አቶ ሐሰን ሞዓሊም አብዱላሂ ጉዳዩ በጊዜ ሂደት የሚወሰን እንደሆነ ነግረውኝ ነበር። የሰላም ድርድር መስሮች አሉ ወይም ዘሬዎች አሉ እና ዝም ብሎ ተመንጃ ማስቀመጥ ሳይሆን የነበሩትን ችግር አንድ ቁጥሩ አንድ ቁጥሩ ሁለት ተብሎ ችግሮችን የጋራ ሁኔታ መፍትሄ እንዲገኝ ነው የመጀመሪያ ዋና ዓላማዎቹ እንጂ በምዛት አስቀምጣችሁ እንዲሁና በሰላም ይሩ ማለት አይደለም። ያ የተዋገረው ለእምነት ስቺ ዲሞክራሲ እና ያላቸውን መብች እንዲከበርላቸው እና የራሳቸውን ቢል ራስ እንዲወሰኑ ነው እንጂ ያለቀን ያው ያሁሉ ያለቀብን ኦጋዴን ብሔራዊ ነጻነት ግንባር እና መሪዎቹ ለኢትዮጵያ ግዙፍ ከሚባሉ ሦስት የአካባቢው ስጋቶች አንዱ ናቸው ሲሉ ቀድሞ የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩትና በአፍሪካ ግጭቶችና መፍትሄዎቻቸው ላይ የሚሠራ ተቋም መስርተው የሚመሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ እንዲህ ሲሉ ገልጸውልኝ ነበር። በሦስት አቅጣጫ ነው ስጋት ያለው በኢትዮጵያ በኩል። አንደኛው በሶማሌ በኩል ነው። ኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባረ ጋር ሆኖ ኢትዮጵያን የወጋ ታላቁ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ ዓላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግሥት ለመመስረት የሞከረ ነው። ይሄ አሁን ያለው መንግሥት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግሥት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው። በመንገጠል አከራለ። በሁሉም አንጻር በጥንቃቄ ልንገባ የምንገባ ነው። አንዱ ስጋታችን በዛ በኩል የሚመጣ ነበር። አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ሀይል ሆኗል። ይህን እንዴት ያዩታል እርሶ? ይህም በግልጽ መናገር ስህተት ነው። እሱን ብቻ አይደለም የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም። ይህንን ኢትዮጵያዊነትን የሚመለከት ጉዳይ ኦብነግ ሲጠየቅ የሶማሌ ሕዝብ ራሱ ይወስን ነው የሚለው። ወደ አቶ ሐሰን አብዱላሂ ልመልሳችሁ። በኢትዮጵያዊነት ጥያቄ ላይ፣ በኢትዮጵያ ሉዓላዊነትና የግዛት አንድነት ጥያቄ ላይ ምንድን ነው ያለው አቋም? በዚህ ሁኔታ ውስጥ የቀደመውን ሳይሆን አሁን ባሉ የለውጥ ሁኔታዎች ውስጥ ኦብነግ ምንድን ነው የሚያስበው? አቶ ሰለሞን፣ በጣም ጥሩ ጥያቄ ነው። እኛ እንደምናምነው ህዝቡ የራሱን እድል የራሱ እንዲወስንና ህዝቡ ተጠይቆ እድል ተሰጥቶ ኢትዮጵያዊ ነን ካለ እኛም ችግርም ጉዳ ያለን እና እንዲሁ እንድጠየቅ ህዝቡ እድል እንዲሰጠው ከአቶች ሲያዘበረው ወይም ብዙ ጊዜዎች በመገናኛ ዘዴዎች እንደ ብዙ ጥያቄዎች አሉ፣ ቅሬታዎች አሉ፣ ተጨቆናል፣ ተገስናል፣ ተረግጠናል ስሲ ያላገኘንም ከተለያዩ ኢትዮጵያ ያገኙ መሪዎች እና ህዝቡ ይህን ጥያቄዎች ስላሉ ምላሽ እንዲገኙ ነው እንጂ ህዝቡ ራሱን እድል ከራሱ ከወሰነና የኢትዮጵያ አካል እንሆናለን ብለው ካል እኛ አንድ ድርጅት ምንም አይነት ችግር የለብኝ፣ ይቀበላለን። ህዝቡ ከተቀበለ። በዚህ አይነቱ የኦብነግና የሌሎችም ለኢትዮጵያ መንግስታዊነትና ሉዓላዊ አንድነት እውቅና የማይሰጡ ድርጅቶችን አስመልክቶ ሻለቃ ዳዊት ሲናገሩ፣ ቀድመው ኢትዮጵያንም ኢትዮጵያዊነታቸውንም መቀበል አለባቸው ይላሉ። ተነስ፣ ግደለው፣ ቁረጠው፣ አጥፋ፣ ቀጥቅጠው እስካላሉ ድረስና አማራጩ ለዚህ ህዝብ የሚያስፈልገው አማራጭ ይሄ ነው ብለው በሰላም እስካስተማሩ ድረስ ችግር አለው እንዴ? ለመግባት ኢትዮጵያዊነትን መቀበልና ለመቀበል እንደ ቅድመ ሁኔታ ማስቀመጥ አስፈላጊ ነው ብለው ያምናሉ። እሺ፣ አሁን ለምሳሌ ኦብነግን እንውሰድ። ኦብነግን ይወሰድን እንደሆነ እስከ ትላንትና እስከ ትላንት ወዲያ ጽሁፋቸው ጉግል ቢደረግም ይታያል በየቦታው ይወጣል። ኢትዮጵያ ኮሎኒያሊስት ነች ኢትዮጵያ ጨቁነናለች፣ ከኢትዮጵያ ነፃ መውጣት አለብን፣ ትግላችን የነፃነት ጥያቄ ነው ብለው እስከ ትላንት ወዲያ ድረስ የሚጽፉ ኮንሲስተንትሊ ሶማሌ ነፃ ከወጣችበት ጊዜ ጀምሮ ይሄን ሲናገሩ በተግባርም ሲያሳዩ የነበሩ አገሮች ናቸው። መቶ አምሳ ሺህ ወታደር የኢትዮጵያ ወታደር ሞቷል በእነሱ ወረራ ምክንያት። ከዛ ወዲያው እንኳን ሲያድ ባሬ ከወደቀ እንኳን አቋማቸው አልተለወጠም። ያ አቋም ያልቻለው በአንድ ጽሑፍ ላይ ማስረጃውን ሁሉ አቅርብ ያለውኝ ከዚህ ግሩፕ ጋራ አብሮ መሰለፍ ኢትዮጵያ ውስጥ እንዲገባና እንዲሰራ መፍቀድ ኮንዲሽን ያስፈልገዋል። ይሄ እነሱ ራሳቸው ኢትዮጵያዊነትን አልተቀበሉም ከአፋቸው ይናገሩት እንጂ ጽሁፋቸው በሞላ የሚያሳየው ይሄንን ነው። ስለዚህ ይሄ በኮንዲሽን ነው መግባት ያለበት። አለቅድመ ሁኔታ ሊገቡ አይችሉም። ኢትዮጵያ ውስጥም ኦፐሬት ማድረግ አይችሉም። ያን አቋማቸውን በግልጽ አውግዘው ኢትዮጵያውያንን ብለው ከገቡ ኦፍኮርስ ኢትዮጵያውያን ናቸው። ምንም ምስክር አያስፈልገውም። ኢትዮጵያዊነት ምስክር አያስፈልግም። ኢትዮጵያዊ ነገር በኢትዮጵያዊነት ማለት የፈለግከውን ነገር መናገርና የፈለግከውን ማድረግ በኢትዮጵያ ሕዝብ ላይ ጦርነት ማወጅ አይደለም። ስለዚህ የእርስዎ አቋም ኢትዮጵያዊ አይደለሁም ብሎ የሚያውጅ ኃይል ኢትዮጵያ በምትባለው ሉዓላዊ ሀገር ግዛት ውስጥ ገብቶ የፖለቲካ እንቅስቃሴ ማድረግ ሊፈቀድለት አይገባም ነው። ኢትዮጵያ አይደለም። ኢትዮጵያ አይደለንም ያሉ ኢትዮጵያ አይደለንም ካሉ እንዴት ሊሆን ይችላል? ኢትዮጵያዊ አይደለሁም ያለ ግለሰብም ሆነ ድርጅትም ኢትዮጵያ ውስጥ ገብቶ እንደፈለገው ሊንቀሳቀሳ ኢትዮጵያዊነት መብቱን ራሱ አጥቷል። ህጋዊ መብቱን አጥቷል። ምክንያቱም ኢትዮጵያዊ አይደለሁም ብሏል። ኢትዮጵያዊነት የተሰጠው ለኢትዮጵያውያን ብቻ ነው። አይደለም እንዴ? የዛሬ ወሩ የአስመራ ስምምነት የተፈረመው በኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦብነግ ሊቀመንበር አድሚራል ሞሐመድ ኦማን ኦስማን ነበር። ዛሬ ሐሙስ ህዳር 13 2011 ዓ ም በአውሮፓውያን የቀን አቆጣጠር ህዳር 22 2018 ዓ ም በመላው ዩናይትድ ስቴትስ የምስጋና ቀን ወይም ታንክስጊቪንግ ዴይ በመከበር ላይ ይገኛል። ጽዮን ግርማ ስለ በዓሉ አከባበር በዚህ በዩናይትድ ስቴትስ ከሚኖሩ ቤተሰቦች ጋር ቆይታ አድርጋለች። በየአመቱ በዚህ እለት የህዳር ወር በገባ አራተኛ ሐሙስ አሜሪካውያን በየቤታቸው ከቤተሰቦቻቸው ጋር ሆነው በረከታቸውን የሚያስቡበት ምስጋና የሚያቀርቡበት በዓል ነው። በዚህ እለት በጋራ ይበላሉ፣ ይጠጣሉ፣ ይደሰታሉ። ወደ ዩናይትድ ስቴትስ የሚመጡም ኢትዮጵያውያን የራሳቸው አድርገው ተቀበሏቸውና ከሚደሰቱባቸው በዓሎች አንዱ በእንግሊዘኛው አጠራር ታንክስጊቪንግ ዴይ ወይም የምስጋና በዓል ነው። ለአውደ ዓመቱ ለእርድ የሚዘጋጀው ደግሞ ተርኪ ነው። ይህንን በዓል ኢትዮጵያውያን እንዴት ያከብሩታል? አንድ ቤተሰብ ጋብዣለሁ። የስልክ መስመር ላይ ነው ያሉት። ራሳችሁን አስተዋውቁን። ባለትዳሮች ናችሁ፣ በአንድ ጣሪያ ስር ነው የምትኖሩትና ራሳችሁን አስተዋውቁንና እንዴት ነው የምታከብሩት? ይህንን በዓል እንዴት ተቀበላችሁት? ምን አይነትስ በዓል ነው የሚለውን ለአድማጮቻችን በእናንተ አማካኝነት ለመንገር ነው እና እናንተን የጋበዝኳችሁ። እስቲ በመጀመሪያ ለሴት ቅድሚያ ልስጥ። ራስሽን አስተዋውቂ። አመሰግናለሁ። ስሜ ማህሌት አበራ ይባላል። ማህሌት ብርሃኑ አበራ እኔም ፋሲካ ድሬስ አባላለሁ። ያው እዚሁ አገር እንግዲህ ሁለታችሁ ባለትዳሮች ናችሁ ማህሌትና ፋሲካ ምን ያህል ጊዜ ሆናችሁ እዚህ ዩናይትድ ስቴትስ ከመጣችሁ? ማህሌት ምን ያህል ጊዜ ሆናችሁ? ምን ያህል ጊዜ ሆናችሁ ትዳር ከመሰረታችሁ? ልጆችስ አሏችሁ ወይ? እኔ እዚህ ሀገር ከመጣሁ ኦልሞስት ወደ አስራ አራት አመት ሆኖኛል። ፋሲክ ደግሞ እዚህ ሀገር ከመጣሁ የሆነ አስር አስራ አንድ አመቱ ይሆናል። በሁለት አመት በትዳር ቆይተናል። አንድ ልጅ አለ፣ ዘጠኝ ኖሯ ነው አሁን። ስለዚህ ሁለታችሁም በተቀራራቢ ጊዜን የመጣችሁት እንግዲህ ቀደም ብዬ እንዳስተዋወኩት የምስጋናን በዓል ኢትዮጵያውያን እንደ ራሳቸው በዓል አድርገው ከተቀበሏቸው በዓሎች አንዱ ነው እና እናንተም በዓሉን ታከብራላችሁ እያከበራችሁ ነው የምትገኙት። እስቲ ፋሲካ ለምንድን ነው ይሄንን በዓል እንደ በዓል አድርጋችሁ የተቀበላችሁበት ምክንያት? እሺ አመሰግናለሁ። በዓሉን ለማክበር የተቀበል ነው አንደኛ ያው ምስጋና ከምስጋናነቱ አንጻር እንዴት ነው በላይፍሽ ላይ ያው ብዙ ጠውረዳ አለ እና ያንን አልፈሽ በየአመቱ ማመስገንም ስለሆነ ያው ከእምነታችንም ምንም ያው እንዴት ነው እዚህ ሀገር አንዳንድ ባህሎች ከሃይማኖትነት እንትናቸው ቢወጡም፣ ግን ማመስገን ከሚለው አንጻር ያው እና ያው በተቻለሽ መጠን እንትን ለማለት ግሬትፉልነትሽን ለእንትን ለማለት እና ያው ልጆቻችን ደግሞ ነገ እዚህ ሀገርም ሲያድጉ ምንም ቢሆን የሚኖሩት እዚህ ስለሆነ የኢትዮጵያንም ባህል ማስተማር እንዳለብን ሁሉ የዚህንም ሀገር ባህል እያወቁት ቢሄዱ ሲያድጉ ከዚህ ሀገር ልጆች ጋር አብሮ በትምህርት ቤትም በማንኛውም ነገር ላይ ባይተዋር እንዳይሆኑ ከሚልም አስተሳሰብ ነው። ማለት እንግዲህ በእርግጥ ከአስር ዓመት በላይ ሆኖኛል ብለሻል እና ታንክስጊቪንግን ወይም የምስጋና በዓልን መጀመሪያ ላይ እንደመጣሽ ስታቂው እንደሚከበር ይሄ በዓል እንዴት ተቀበልሽው? መጀመሪያ ላይ እንደመጣ አዲስ ባህል ና ስለዚህ፣ እንዴት እንደሆነ አንደርስታንድ ከማደጊ በፊት በደንብ አልገባኝም ነበር። ወ ምን እንደሚያደርገው አላወኩኝም ነበር። ግን ዋናው አይዲያውን ሀሳቡን በኋላ ተብሎ እንደሚከበር ቤተሰብ የሚገናኝበት ነው። የተለያየ ነገር ለቤተሰብሽ የምታስተምሪበት ነው። ምስጋና በጣም ትልቅ ነገር ነው እና የተሰጠንን እያመሰገንን ከዛ በዛ በኩል ነው ሌላ ነገር የምንጠይቀው እና ይሄ የምስጋና በዓል በመሆኑ እና ሁሉም ሰው የሚሰበሰብበት ሁሉም ሰው ስለተደረገለት የሚያስብበት አብሮ የሚበላበት በዓል ስለሆነ በጣም በደስታ እና እንዴት ነው ሚኒንግፉል በሆነ መንገድ ነው የተቀበልኩት። እንግዲህ በዚህ በዓል ላይ አብሮ መብላት፣ አብሮ መጠጣት፣ በጋራ ማሳለፍ አለው እና ከሚበሉት ነገሮች አንዱ ኢትዮጵያ ለምሳሌ አንደኛው በዚህ ጋር ተመሳሳይ በዓል የሆነው አብሮ በመብላት አብሮ ቤተሰብ በመሰብሰብ የፋሲካ በዓል ተጠቃሽ ነው እና በፋሲካ በዓል ላይ ዶሮ ይታረዳል። ያው ዶሮ የማይቀር ነገር ተደርጎ ይታያል። በዚህ በዓል ደግሞ ተርኪ ነው የሚታረደው። በዓሉን የምስጋና በዓልነቱን እንደዚህ አሁን እንደነገራችሁኝ ደስ ብሏችሁ ስትቀበሉት የምግቡንስ ነገር በዛው በዓል ተርኪው ነው የምትሰሩት? ፋሲካ አዎ፣ ከእምነት አንጻር አሁን ተርኪ ማይበላም ይባላል። እምነቱ ላይ ብዙም የማያጠነክር ሰው ደግሞ የሚበላም አለና አሁን እኛም ላይክ ለማይበላውም ሰው ዶሮ እናዘጋጅ እና ለሚበላው ደግሞ ተርኪ አድርገን ሁለቱንም ነው የምናዘጋጀው ማለት። ቻልሹ ተርኪ ዝግጅቱን እንግዲህ አብረው ደግሞ የሚቀርቡ ምግቦች አሉ። እሱን ቻልሹ ኦፍኮርስ ማለት በቴክኖሎጂ ያለ አገር ነው። ሌላም ቦታ ቴክኖሎጂ አለና ያው ዩቲዩብ ላይ በመሄድ ጓደኞች በመጠየቅ ኦልሬዲ ይሄን ኤክስፒሪየንስ ያላቸውን በመጠየቅ ብዙም ከዶሮ አይለይም። ስለዚህ ቀላል ነው። ይሄን ያህል የሚከብድ ነገር አይደለም። ብቻ ትንሽ ዝግጅት ይጠይቃል፣ ቅድሚያ ማሰብን ይጠይቃል ነው ከፍርጃ ወተሽ ወዲያው የምሰሪው ነገር አይደለም እንደገና አብረው የሚመጡም ነገሮች አሉ ነው ይሄን ሁሉ ዩትብ ላይ በመሄድ እንደዚህ በደንብ የሚችሉ ሰዎችን በመጠየቅ እና ትንሽ ያው ካፕል ኦፍ ታይምስ እንትን ይላል በትክክል ላይ ሰራ ይችላል፣ ግን የሆነ ጊዜ ላይ ትለምጃዋለች፣ ታቂዋለች። እና በዛ መንገድ ነው ያው የተቀበልኩት። እና ፋስት ካ ደግሞ ሌላው ነገር እንዳለ ዩ ኖ ይሄ እንዳለ ሀገሩ የተለያዩ አይነት ሰዎች አሉበት ሀገር ነው። የተለያዩ አይነት አመለካከት ያላቸውን እና ኦልሶ የሚያሳየው ነው ተቻችሎ መኖር የሚለውን ነው። ተርኪ መብላት ለሚፈልግ ተርኪ ይሰራል። ለማይፈልጉት ደግሞ ችክንን በሳይድ እንሰራለን፣ እንጀራም አለን። ስለዚህ ሁሉንም ነገር ኢትዮጵያዊ ባህላችንም የዚህንም ሀገር ባህል አዋህደን ያው አንድ ላይ ለመሰብሰብ የሚለው አይዲያ ነው። በእርግጥ እናንተ የዘጠኝ ወር ልጅ እንዳላችሁ ነግራችሁኛል፣ ግን ደግሞ ከሌሎች ቤተሰቦች ጋር ተሰብስባችሁ ነው አንድ ላይ የምታከብሩት ና ለፋሲካ ነው ይህን ጥያቄ እዚህ ሀገር የተወለዱ ልጆች መጥተው አሁን ማህሌት ያለቻቸውን ተርኪውን ከዛ ላው ላይ ዶሮ ትጨምሩ በታ ላችሁ እንጀራ አለው ቀላቅላችሁ ነው የምታቀርቡት ና እንደዚህ ሲቀላቀል የባህል መቀላቀሉ ነገር ምቾት አይነሳቸውም። እዚህ ሀገር ተወልደው የሚያድጉ ልጆች አሁን ለምሳሌ እኛውን በብዛት ከእቴ ቤተሰብ ጋር ነው አብረን የምናከብረው። ጓደኞችም ይመጣሉ። አሁን እነሱ ልጆቹ እዚ ስላደጉ ተርኪውንም ይግብ ይበላሉ ዶሮም ላይ ምንም ችግር የለባቸውም። ለትልልቁ ሰው ደግሞ እዚህ እንትን ለማይለው አሁን እኛ ተርኪውን እና ዶሮም ብናዘጋጅም እቴ ደግሞ ክትፎ፣ እንጀራ እንደዚህ አይነት ነገሮችም ማርጋ ሁሉም የፈለገውን ይበላል እና ለልጆቹም ሁለቱንም እያዩ ማደጋቸው ብዙም የባህል ግጭትም እንዲያውም ለሁለቱም አዌር ኦፍ ሆኖ ነው የሚያድጉት እና ያሁን የዚህ ሀገርንም ባህል ሲያዩ እኛም ባህል እንዳለን ደግሞ በዛው ይረዱታል እና ምንም እንትን የለውም። እንዲያውም በጥሩ ጥሩ ፓርቱ ነው። ለዛም ነው የምናከብረው በዓሉ ነው። ማህሌትና ፋሲካ በጣም እናመሰግናለን ለሰጣችሁን ማብራሪያ። መልካም የምስጋና በዓል መልካም የምግብ የደስታ የመጫወቻ ቀን ይሁንላችሁ። አዎ፣ ለሁላችን ቴንክ ቪዥን ኢትዮጵያ የሚባለው የምክክር መረብ የኢትዮጵያ ምሁራን በሀገራቸው ጉዳዮች ላይ በንቃት ይሳተፉ ዘንድ ጊዜው የተመቸ መሆኑን አመልክቷል። ቡድኑ በወዲያኛው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ባካሄደው ሙሉ ቀን የዋለ ውይይቱ የኢህአዴግን ጉባኤ ውጤቶች መዞ ገምግሟል። ሰለሞን አባተ ስብሰባውን ተከታትሎ የሚከተለውን ዘገባ አሰናድቷል። ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያ መንግስታዊ ያልሆነና ከማንኛውም ጫና ነፃነኝ የሚል የምሁራን መገናኛ መድረክና መረብ የሐሳባቸውም ማብላያና መናኸሪያ ነው። ቪዥን ኢትዮጵያ ሰባተኛ ጉባኤውን በፊታችን ታሕሳስ ሁለተኛ አጋማሽ ኢትዮጵያ ውስጥ ያካሂዳል። ቪዥን ኢትዮጵያ እግሩ ኢትዮጵያን ሲረግጥ የመጀመሪያው ሊሆን ነው። ቡድኑ ዋሽንግተን ዲሲ ላይ ያካሄደው ስብሰባ ለዚያ ጉባኤው መንገድ የሚጠርግ መሆኑን ፕሬዝደንቱ ፕሮፌሰር ጌታቸው በጋሻው ተናግረዋል። ቪዥን ኢትዮጵያ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተሰብስቦ ሲወያይም ይህ የመጀመሪያ ጊዜው ነው። ለመሆኑ ምን አሳሰባቸው? ትልቅ ነገር ነው። የኢህአዴግ አስራ አንደኛው ጉባኤ ብዙ ውሳኔዎችን አሳንፏል። በዛው ውሳኔ ደግሞ ለተለያዩ የህብረተሰቡ ክፍል አንዳንድ ማሳሰቢያዎች ሰጥተዋል። ያ ማሳሰቢያ አንዱ እኛን በሚመለከት የኢትዮጵያ ምሁራኖች በአገራችሁ ጉዳይ ላይ ንቁ ተሳትፎ አድርጋችሁ ነገሮችን እየመረመራችሁ ሀሳብ ለመስጠት ብትችሉ እና የለውጡን ሂደት ብትረዱ፣ የሀገራችሁ ጉዳይ ውስጥ ብትሳተፉ መልካም ነው የሚል ጥሪ ስላለ እስቲ እንዴት አድርገን የሚለውን ነገር ለመመርመር ከአስራ አንደኛው ጉባኤ ውሳኔዎች ጀምረን ምኖቹ ጥሩ ናቸው፣ የቶቹ የበለጠው ውይይት ያስፈልጋቸዋል እና የቀሩና የጎደሉ ምናሉ ቢጨመሩ የሚጠቅሙ ምንድን ናቸው የሚሉትም በጋራ ለመወያየት እና እነኚህን ሀሳብ የኢትዮጵያ መንግስት ደግሞ ሊሰማቸው እንዲችል ለማድረግ ነው። በእርግጥ ከኢትዮጵያ መንግስት ባለስልጣናት ጋር ሲገናኝ የመጀመሪያ ጊዜው አይደለም። ለቪዥን ኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ ተጉዘው በነበረ ጊዜ ከተገኙባቸው የመጀመሪያ መድረኮች አንዱ የቪዥን ኢትዮጵያ ነበር። በስብሰባው ላይ ከ20 በላይ በተለያዩ ዘርፎች የተሰማሩ ምሁራን ተገኝተዋል። ዋሽንግተን ዲሲ ባለፈው ቅዳሜ፣ ብዙዎቹ ዋሽንግተን ዲሲ እና በአካባቢዋም የታወቁ ስሞችና ፊቶች ናቸው። በቀደመ ጊዜ ለተራዘሙ ዓመታት የኢትዮጵያ መንግሥት ሲያራምዳቸው በቆየ ፖሊሲዎችና የአስተዳደር አያያዞች ላይ የበረታ ተቃውሞ ሲያሰሙ የኖሩም ናቸው። አሁን ባለፈው የኢህአዴግ ጉባኤ ውሳኔዎች ላይ በሰላም ተቀምጠው እየመከሩ ናቸው። ይህኛው የኤምባሲው ደጅ መንገድ ላይ የሚካሄድ የተቃውሞ ጩኸት አይደለም፣ ይልቅ ንብረታቸው በሆነው የኤምባሲው የራሱ አዳራሽ ውስጥ እንጂ። ጩኸትና ውግዘትም አይደለም፣ ውይይትና ምክክር እንጂ። የኢትዮጵያ አምባሳደር የሚወገዝበትም የሚዋረድበትም አልነበረም፣ ይልቅ ኖር ክቡር አምባሳደር እየተባለ የመክፈቻ ንግግር እንዲያደርግ የተጋበዘበት እንጂ። አሁን ባለንበት ሀገራዊ ሁኔታ ውስጥ እንዲህ አይነት ውይይቶች ፋይዳቸው በጣም ትልቅ ነው። ትርጉማቸውም በጣም ትልቅ ነው። ምክንያቱም ዞሮ ዞሮ ሀገርን የሚመራው ህዝብንም የሚቀይረው፣ እኛም በዓለም ውስጥ ተገቢ ቦታችን ማግኘት የምንችለው በትክክለኛ ሀሳብ መመራት ከቻለ ነው። በትክክለኛው ሀሳብ ለመመራት ደግሞ ሁሉም የሚያስባቸውን ነገሮች ወደ ዲቤት፣ ወደ ውይይት በማምጣት ነው ማስተካከል የሚቻለው። አዘርዋይስ ሁሉም ለራሱ ትክክል ስለሆነ አንድ ሀገር ነው ያለን አንድ ኢንትረስት ነው ያለን በሀገር ጉዳይ ላይ ነገር ግን ይሄኛው መንገድ ቢሆን ይሄኛው መንገድ ቢሆን እያል ብዙ ጊዜ ስንላይ ይኖረናል በመለያየት ብቻ ሳይሆን በዚህም ምክንያት የነበረንን አቅም በአግባቡ እንዳንጠቀም አድርጎናል ሀገራችን ብዙ የተማረ ሰው አላት ዛሬም ጭምር ሀገራቸውን ለየተቀንም የሚገነቡ ደግሞ መሬት ላይ ያሉ ኢትዮጵያውያን አሉ የነዚህን ሁሉ ጥምር አቅም ነው የምትፈልገው። ስብሰባው በአራት ክፍሎች በተዘጋጁ የመነጋገሪያ ነጥቦች ሰነድ ላይ ነበር ሙሉውን ቀን የተወያየው። ለዚህ የመጀመሪያ ውይይት ምሁራኑ ኢህአደግ ባደረገላቸው ጥሪ መሠረት፣ በሀገር ጉዳይ ላይ ለመምከር የመረጡት የራሱን ያለፈ ጉባኤ ባለ ሰባት ነጥብ ውሳኔ ነው። በእርግጥ ኢህአደግ ውሳኔን ገምግሙልኝ ብሎ አልጠየቃቸውም። ይህንን አምባሳደሩ ተናግረዋል። ምሁራኑ ግን ጉዳያችን ብለው ጊዜና አእምሯቸውን ሊያውሉበት ወስነዋል። እንግዲህ ይህ ጉባኤ ያሳለፋቸው ባለ ሰባት ነጥብ ውሳኔዎች እንዴት ናቸው ብለን ስናይ በመጀመሪያው መልካም፣ ግልጽ የሆኑ የሚደገፉ፣ ጭቅጭቅ የማይኖርባቸው ብለን ውሳኔ ቁጥር አንድ ሁለት አራት አምስት እና ሰባት እነኚህ መልካም ናቸው፣ መካተታቸው ጥሩ ነው የሚል እኛ እንገምታለን። ከዛ በመቀጠል መብራራትና ብዙ ውይይትም የሚያስፈልጋቸው ሁለት የውሳኔ ነጥቦች ውሳኔ ሶስት እና ውሳኔ ስድስት ናቸው። ውሳኔ ሶስት ሕብረ ብሔራዊ ፌዴራላዊ ስርዓት ባልተማከለ አስተዳደር ማስኬድ ያስፈልጋል የሚለው ብዙ አልተብራራም። በቂ መግለጫ የለውም እና እንደገናም ደግሞ ገና ሰፊ ውይይት ወይም ኮንሴንሰስ ሊደረስበት የሚገባ ነው እና እሱን መወያየት አለብን የሚል ነው። ውሳኔ ስድስተኛው ደግሞ አገሪቱን የሕግ የበላይነት የሚከበርባት እና ሰው በሰላም ሊኖር የሚችልባት እንድትሆን ለማድረግ የሚለው ውሳኔ ጥሩ ውሳኔ ነው፣ ግን በተግባር ደግሞ የሚታዩት ነገሮች ይህንን አይደግፉም እና አሁን የበለጠ ውይይትና መብራራት በዛ ላይ መሆን አለበት በሚለው አይተናል። በውሳኔው ውስጥ መኖር የነበረባቸው ያልተብራሩ ሲሉ የቪዥን ኢትዮጵያው ፕሬዝደንት ፕሮፌሰር ጌታቸው በጋሻው የጠቃቀሷቸው ነጥቦች ነበሩ። የውይይቱ መሠረት የሆኑት አምስት ነጥቦች ተነስተዋል። የሽግግር ሂደቱ ምን መምሰል አለበት? ብሔራዊ ዕርቅ ህገ መንግስቱ የብዙ ችግሮች መነሻም ነውና መጻኢ ዕጣው ምን ይሆን ይሆን የሀገሪቱ የመከላከያ ኃይል ሁሉም ኢትዮጵያዊ ያመነበትና እየተሳተፈበት የመላ ኢትዮጵያ መልክ ያለው ሆኖ እንደገና እንዲዋቀር የሚፈልጉ የፖለቲካ ኃይሎችና ተንታኞች ሐሳብ ጉዳይ፣ ላለፉት ዓመታት ጉዳቶች ተጠያቂ ናቸው የሚባሉ ሰዎች የሕግ ተጠያቂነት ጉዳይ፣ እንዲሁም የወሰን ግጭቶች በአማራና በትግራይ ክልሎች የሚስተዋለው የወልቃይትና የራያ ጥያቄ፣ በደቡብ ኩታ ገጠም ክልሎችና አስተዳደሮች ውስጥ እየተከሰተ ያለው የሕዝብ መጋጨትና መፈናቀል፣ የብሔረተኛነት እየሰፋ መምጣት የመሳሰሉት ኢትዮጵያ እንደ ሀገር ለመቀጠሏ አስጊ የሆኑ የተባሉ ጥያቄዎች መሆናቸው ተጠቁመዋል የተከበራችሁ አድማጮች ለቅምሻ ያህል ነው እነዚህን ጠቆም ያደረግሁት እንጂ በሰፊ ዝግጅት ቀሪውን አሰማችኋለሁ እና የዕለቱን ውሎ ቪዥን ኢትዮጵያ እንዴት አገኘው ፕሬዚደንቱን ዶክተር ጌታቸው በጋሻውን ገምግሙልኝ ብያቸው ነበር። እኔ ለመጀመሪያ ጊዜ ነው ለዚህ ስብሰባ የተጠሩ ሰዎች መቶ በመቶ ነው የመጡት። ከተጠራውን በላይ በተደራቢነት የመጡ ሁሉ ናቸው ያሉት። እና በጣም ነው በዛ በኩል ደስ ያለ ነው። ሁለተኛ ደግሞ የስብሰባው አላማም እዚህ ያለው ምሁር እና ባለሙያዎች እንዴት አድርገው የዚህ የለውጡ ሂደት ደጋፊዎች፣ ተባባሪዎች እና አራማጆች ለመሆን እንደሚችሉ ሀሳቦቻቸውን እንዲገልጹ ለሀገሪቱ ደህንነት እና መረጋጋት እና ለህዝቡም ደስታና የወደፊት ቀጣይነት የሚያመቹ የሚያስፈልጉ ነጥቦችን አንስተን ተወያይተናል እነኚህም በጥሩ መንፈስ ነው የተካሄደው ገንቢ ሀሳቦች ናቸው መንግስትን የመርዳት ነው የህዝቡን ተሳታፊ የሚሆንበት ሁኔታ እንዲፈጠር ለማድረግ ነው እና ደስ ብሎናል በጣም አት ቪኦኤ አምሃሪክ ላይ ሙሉ በቪዲዮ ሰፍሮ ይገኛል ተከተሉን ተመልከቱት እናንተም አስተያየቶቻችሁን አንሸራሽው የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞክቢል ያበረው ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አረጋውና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።